spool በአስር ሺዎች የሚቆጠሩ የሊቨርፑል ደጋፊዎች ወደ ዩክሬን መዲና ኬቭ ለመትመም ሲያልሙ በፌሽታ እንደሚመለሱ ሙሉ ተስፋ ሰንቀው ነበር። እንዲህ በእንባ እንደሚራጩ ግን ማንም አልገመተም። ከ13 ዓመት በኋላ ቡድናቸው በሻምፒዮንስ ሊጉ ለፍጻሜ መድረሱን በራሱ ልዩ ድል አድርገው ወስደውታል። ለዚህ ታላቅ ቀንና ክብር ያበቃቸው ደግሞ ጀርመናዊው አሰልጣኝ ናቸው። እኚህ ጀርመናዊ አሰልጣኝ ከቀድሞ ቡድናቸው ያስመጡት የሀገራቸው ልጅ ግን ጉድ ሰርቷቸዋል የለ። ሎሪስ ካሪዮስ የቀን ቅዠት የሻምፒዮንስ ሊግ ፍጻሜና የሊቨርፑል መሪር ለቅሶ የዛሬው የስፖርት ጥንቅራችን ዐብይ ማጠንጠኛ ነው። አትሌቲክስ እና የመኪና እሽቅድድምንም ተመልክተናል። አብራችሁን ቆዩ። ላለፉት ሶስት ቀናት ከዩክሬን መዲና ኪየቭ እስከ ለንደን ጎዳኖች፣ ከጀርመኗ ማይንስ ከተማ እስከ ፈረንሳይዋ ፓሪስ መላው አውሮፓ ብሎም ዓለም ስለ አንድ ሰው ያወራል። ይህ ሰው የሊቨርፑሉ ግብ ጠባቂ ጀርመናዊው ሎሪስ ካሪዮስ ነው። የቅዳሜው የሻምፒዮንስ ሊግ ፍጻሜ ቅዠት ጀርመናዊውን ለረዥም ጊዜያት እንደሚያድነው አያጠራጥርም። እንቅልፍ አልባ ምሽት ያሳለፈባትን ያችን ቀላ ለማየት ምን ነው ከማይንስ ቡድኔ የወጣው ቀን እግሬን በሰበረውም ሳይል አይቀርም። ግን ሆነም የፈሰሰ ውሃ የታፈሱንና መቼም ከማይመልሳት ከዚያች ምሽት ጋር ተፋጠጠ። እንዳፈጠጠም ነጋለት ወይንም ነጋበት። በእውነት እስካሁን ድረስ እንቅልፍ ባይኑ ያልዞረም አለ። ሎሪስ ካሪዮስ ቅዳሜ ቡድኑ እንደማይሆን ሆኖ በተሸነፈ ማግስት እሁድ ትዊተር ገጹ ላይ ቀጠለ የሆነ ሁሉ አሁንም አሁንም በጭንቅላት የመላለሳል። ለቡድኔ ለእናንተ፣ ለደጋፊዎች እንዲሁም ለሁላችሁም የቡድኑ አባላት መጨረሻ የሌለው ሐዘን ተሰምቶኛል በእነዚያ ሁለት ስህተቶች ሁሉን ነገር ምስቅልቅሉን ማውጣቴንና እናንተንም እጅግ ማሳዘን ይታወቀኛል ሲል ለሰራው ጥፋት እጅግ መጸጸቱን ገልጧል። ሊቨርፑል በሻምፒዮንስ ሊግ ፍጻሜ በሪያል ማድሪድ 3 ለ1 ድባቅ ሲመታ ሁለቱን ግቦች ለሪያል ማድሪድ በስጦታ ያበረከተው ይኸው የ24 ዓመቱ ጀርመናዊ ግብ ጠባቂ ነው። 51ኛው ደቂቃ ላይ ጉዳዩ የሆነው አጠገቡ ካሪም ቤንዜማ እያለ ኳስ ለባላጋራው ለመወርወር መሞከሩ ነበር። ከአጠገቡ እንደ ተኩላ ያደባው ካሪም ቤንዜማ ቀልጠፍ ብሎ እግሩን በመዘርጋት በቀ ጥታ ቀዳሚዋን ግብ አስቆጠረም። ግራ የተጋባው ግብ ጠባቂ ሎሪስ ካሪዮስ ግቡ ትክክል አይደለም በሚል ምልክት ሜዳው ላይ ጥቂት ተመላለሰም። ግቧ ግን ጸደቀች። ተቀይሮ የገባው ጋሬት ቤል በ64ተኛው ደቂቃ አየር ላይ ተንሳፎ በአክሮባት ያስቆጠራት ግብ ግን ለሎሪስ ካሪዮስ ብቻ ሳይሆን ለማንኛውም ድንቅ ግብ ጠባቂ ሳይቀር ምትሃት አይነት ነበረች። በ83ተኛው ደቂቃ ላይ ይኸው የዌልስ ብሔራዊ ቡድን ተሰላፊው ከርቀት እንደ ነገሩ የላካት ኳስ ከሎሪስ እጅ አፈትልካ መረብ መንካቷ ግብ ጠባቂውን ምነኳስ ብሏል። የፍጻሜ ጨዋታውን ለጀርመን ተመልካቾች በቀጥታ ሲያ ሚያስተላልፍ የነበረው ሲዲኤፍ የተባለው የቴሌቪዥን ጣቢያ ለግብ ጠባቂው ስህተት ሰበብ ሊሆን ይችላል ያለውን ምስል አሳይቷል። ጣቢያው ሎሪስ ካሪዮስ የመጀመሪያዋ ግብ ከመቆጠሯ ሁለት ደቂቃ በፊት በሪያል ማድሪድ አምበል ሰርጂኦ ራሞስ ክርን ጭንቅላቱ ተመቶ መሬት ሲወድቅ ደጋግሞ አሳይቷል። ምናልባትም ይህ ምት ለስህተቶቹ ሰበብ ሳይሆን አይቀርም ተብሏል። የሪያል ማድሪድና የስፔን ብሔራዊ እግር ኳስ ቡድኖች አምበል የሆነው የመሀል ተከላካዩ ሰርጂኦ ራሞስ በቅዳሜው ጨዋታ ተንኮለኛ ሆኖ አምሽቷል ሲሉ የኮነኑት ጥቂቶች አይደሉም። ሊቨርፑሎች እጅግ ተስፋ ጥለውበት የነበረው ግብፃዊ አጥቂ ሞሐመድ ሳላ 31ኛው ደቂቃ ላይ ትከሻው ታጥፎ በጉዳት ከሜዳ እንዲወጣ ያደረገው ይኸው ስፔናዊ የቀኝ ተመላላሽ ነው ሲሉ እርግማን አውርዶበታል ሰርጂዮ ራሞስ ሆን ብሎ ይሁን ሳያስበው ለሞሐመድ ሳላህ መጎዳት ግን ሰበብ ሆኗል እንደውም አንዳንድ የሊቨርፑል ደጋፊዎች ሰርጂዮ ራሞስ ጉዳት የፈጸመው ሆን ብሎ ነው ስለዚህ ሊቀጣ ይገባል ሲሉ ፊርማ ማሰባሰብ ይዟል ሰርጂዮ ራሞስ ሞሳላህን ሆን ብሎ በመጉዳቱ ሊቀጣ ይገባል በሚል የተሰባሰበው ፊርማ ከሩብ ሚሊዮን በልጧል። በእርግጥም ሰርጂዮ ራሞስ ግብፃዊው አጥቂ እያነባ ከሜዳ ሲወጣ ከመጸጸት ይልቅ በቅርብ ርቀት የመስመር ዳኛ አጠገብ ቆሞ ሲስቅ ታይቷል። ሞሳላህን አቅፎ ያጽናናው ለይስሙላ ነው፣ የሊቨርፑል ወሳኝ ሰው የነበረውን ተጫዋች ሆን ብሎ በተንኮል ጎርቶን ያስወጣው ብሏል። ደጋፊዎች በተለይ ግብፃውያን እንደ ጎርጎሪዮስ አቆጣጠር ከ1990 ወዲህ ለዓለም ዋንጫ ያለፈው ቡድናቸው ወሳኝ ተጫዋች በመጎዳቱ ሰርጂዮ ራሞስ ላይ የርግማን ማአት አወርዷል። የዓለም ዋንጫ ሩሲያ ውስጥ ሊጀመር የቀሩት 17 ቀናት ብቻ ነው። ሞ ከትከሻው ጉዳት አገግሞ ለዓለም ዋንጫ ለመሰለፍ ሳምንታት ይወስድበታል ተብሏል። በቅዳሜው የሻምፒዮንስ ሊግ ፍጻሜ ግጥሚያ የመጀመሪያው አጋማሽ ላይ ለግማሽ ሰዓት ያህል ድንቅ ጨዋታ እያሳዩ ሜዳውን ተቆጣጥሮ የነበሩት ሊቨርፑሎች ነበሩ። ግብፃዊው አጥቂ መሐመድ ሳላ በጉዳት ሲወጣ ግን ጨዋታቸው በአጠቃላይ ውሉ የጠፋበት ሆነ። ጀርመናዊው አሰልጣኝ የእርገን ክሎፕ ቡድናቸው ለረዥም ጊዜ ሲለማመድ የቆየበትን አሰላል መተላለፍ እንደገና በፍጥነት ማዋቀር ነበረባቸው። የመጀመሪያው አጋማሽ ቀሪ ደቂቃዎች ግን ቡድናቸው ሊቨርፑል በመከራ ነበር የጨረሰው ማለት ይቻላል ከረፍት መልስ ሊቨርፑሎች ጨዋታውን ዳግም ተቆጣጥረውም ነበር በግብ ጠባቂው ስህተት የመጀመሪያው ግብ ከተቆጠረባቸው ከአራት ደቂቃ በላይም አልቆዩም በሳዲዮ ማኔ ድንቅ ግብ አቻ ለመሆን ሁለት ለአንድ እየተመሩም ቡድኑ እየታገለ ነበር ሶስተኛዋ ግብ ግን የሊቨርፑልን እኩል የመውጣትና ለፍጹም ቅጣት ምት የማቅናት ህልም ጨርሶ አመከነችውም ግብ ጠባቂው ሎሪስ ካሪዮስ ዳግም ጉድ ሰራቸው እንቅልፍ ባይኑ ላል ዞረው ሎሪስ ካሪዮስ በጨዋታ መሀል ስህተት መፈጸም ያለ መሆኑን በመግለጥ በርካቶች አጽናንተውታል። በዛው መጠን የግድያ ዛቻም የሰነዘሩበት አልጠፉም። በተለያዩ በማህበራዊ መገናኛ ዘዴዎች ሎሪስ ካሪዮስ ላይ የተሰነዘሩ ዛቻዎችን የሊቨርፑል ፖሊስ በቸልታ እንደማያልፋቸው አስታውቋል። ንዴትና ቁጣ የወለዳቸው አንዳንዶቹ ዛቻዎች እንዲሁ በቸልታ የሚታለፉ አይነት አይደሉም። በካንሰር በሽታ እንዲያዝ ከመመኘት ቤተሰቦቹ በአጠቃላይ በሞቱ እስከ ማለት የደረሱም ነበሩ። ፍቅረኛህን እገድልልሃለሁ የሚልም አስተያየት ተሰንዝሯል። ፖሊስ ዛቻ ፍጻሜዎች ላይ በአጠቃላይ ጥልቅ ምርመራ እንደሚያከናውን ገልጧል። የሎሪስ ካሪዮስ እጣ ልብ ይነካል። የቡድኑ አባላት ሳይቀሩ ፊት ነስተውታል። የሊቨርፑሉ አምበል ጆርዳን አንደርሰን ግን ስህተቱ የግብ ጠባቂው ብቻ ሳይሆን የሁላችንም ነው ብሏል። የመጀመሪያዋ የካሪም ቤንዜማ ግብ ምን እንደሆነ በእውነቱ አላውቅም፣ እንዲያ ያለ ግብ ስለመፈቀዱም አላውቅም ነበር ብሏል። አክል አድርጎም ከዚያ ደግሞ በአየር ላይ ቅልበሳ የተመታችውን ኳስ ምንም ሊያደርጋት አይችልም። ሶስተኛዋ ኳስ ከበድ ያለ እንቅስቃሴ ነበራት ብሏል። ኃላፊነቱንም ቡድኑ በአጠቃላይ እንደሚወስድ ተናግሯል። አምበሉ ጆርዳን አንደርሰን የንዴት ቁጣውን ያህል ማጽናናቱ ቢኖርም በእግር ኳሱ ዓለም የሎሪስ ካሪዮስ የወደፊት ተስፋው ግን ከእንግዲህ ብሩህ አይመስልም። ከሊቨርፑል ጋር የገቡት ኮንትራታቸው ገና ከአራት ዓመት በኋላ የሚጠናቀቀው ጀርመናዊ አሰልጣኝ የሀገራቸው ልጅ ግብ ጠባቂን ዳግም እድል ይሰጡት ይሆን? ሌትን መስዋዕት አድርገው እድል የሰጡት ግብ ጠባቂ ጉድ አድርጓቸዋልና አይመስልም። አትሌቲክስ በሳምንቱ መጨረሻ ላይ ኢትዮጵያውያን አትሌቶች በተለያዩ ውድድሮች ድል ቀንቷቸዋል። ኢትዮጵያዊቷ አትሌት ገለቴ ቡርቃ በካናዳ ኦቶዋ ማራቶን ድል አድርጋለች። 33,000 ታዳሚዎች በተሳተፉበት የማራቶን ሩጫ ፉክክር ገለቴ በአንደኛነት ያጠናቀቀችው 2 ሰዓት ከ22 ደቂቃ ከ17 ሰከንድ ሮጣ በመግባት ነው። በተመሳሳይ የወንዶች ፉክክር አንደኛ የወጣው ኢትዮጵያዊው አትሌት የማነ ጸጋይ ሲሆን ውድድሩን ለማጠናቀቅ የፈጀበት ጊዜ ሁለት ሰዓት ከ8 ደቂቃ ከ52 ሰከንድ ነው። በሴቶችም በወንዶችም ፉክክር ኢትዮጵያውያን ተጨማሪ ድል አስመዝግቧል። በወንዶች ፉክክር በኬንያዊው ሯጭ በ14 ሰከንድ የተቀደመው አዱኛ ታክለ ሶስተኛ ወጥቷል። ሁለት ሰዓት ከ9 ደቂቃ ከ14 ሰከንድ የገባበት ሰዓት ነው። በሴቶች ፉክክር ህይወት ገብረ ኪዳን ሁለት ሰዓት ከ26 ደቂቃ ከ11 ሰከንድ በመሮጥ ሁለተኛ ወጥታለች። በዩናይትድ ስቴትስ ኦሬጋን ግዛት ዩጂን ከተማ በተከናወነው የ5000 ሜትር የሩጫ ውድድር የ1500 ሜትር የዓለም ክብሮ ሰን ባለቤቷ ገንዘቤ ዲባባ አሸንፋለች። ገንዘቤ የፈጀባት ሰዓት 14 ደቂቃ ከ26.89 ሰከንድ ነው። አራት ሰከንድ ግድም ዘግየት ብላ ገንዘቤን በመከተል ግዳይ ለተሰንበት ሁለተኛ ደረጃን አግኝታለች። በካናዳ ኦቶዋ ደግሞ የ10ሺ ሜትር ፉክክር አንድ አምላክ በርታ ቅዳሜ ለት አንደኛ ሲወጣ የገባበት ሰዓት 27 ደቂቃ ከ48 ሰከንድ ነበር። በሴቶች ፉክክር ልምምዷን ኢትዮጵያ ውስጥ የምታከናውነው ትውልደ ኢትዮጵያዊቷ የዩናይትድ አረብ ኤሚሬት ሯጭ አሊያ ማህመድ 31 ደቂቃ ከ36 ሰከንድ በመሮጥ አሸንፋለች። የመኪናሽ ቀደምድም በሞናኮ የትናንቱ የፎርሙላ አንድ የመኪና አሽቅድምድም የሬድ ቡል አሽከርካሪው ዳንኤል ሪካርዶ አሸንፏል። የፌራሪው ሰባስቲያን ፌትል ሁለተኛ፣ የመርሴዲሱ አሽከርካሪ ሎዊስ ሃሚልተን ደግሞ ሶስተኛ ወጥቷል። እስካሁን በተደረጉ ስድስት ዙር የፎርሙላ አንድ ፉክክሮች ሶስቱም አሽከርካሪዎች ለሁለት ጊዜያት አሸናፊ መሆን ችሏል። በአጠቃላይ ነጥብ ድምር ግን 110 ነጥብ የሰበሰበው የብሪታንያው አሽከርካሪ ሎዊስ ሃሚልተን እየመራ ነው። ጀርመናዊው ሰባስቲያን ፌትል 96 ነጥብ ይዞ ይከተላል። የአውስትራ አውስትራሊያው አሽከርካሪ ዳንኤል ሪካርዶ በሰባ ሁለት ነጥቡ ሶስተኛ ደረጃ ይዟል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።